እግዚአብሔር አምላካችን የተመሰገነ ይሁን። ጌታን እናከብራለን። በዚህ በዛሬ ዕለት የማካፍላችሁ መልእክት ያለበት ርዕስ በእግዚአብሔር ቃል ላይ ለምን አንጨምርም የሚል ጥያቄ ነው። ጥያቄ ነው እና ሴ ምሳሌ ምዕራፍ 30 ይህንን ጥያቄ በደንብ ነው የሚመልሰው እና ለመመለስ ደግሞ እየሰጣቸው ነገሮች አሉ። ትእዛዝ ነው የሰጠው። ቁጥር አምስትና ስድስትን ስትመለከቱ የእግዚአብሔር ቃል ሁሉ ተፈትናለች፣ እሱ ለሚታመኑት ጋሻ ነው። እንዳይዘልፍህ ሐሰተኛም እንዳትሆን በቃሉ አንዳች አትጨምር ብሎ ይናገራል። ለምንድን ነው በቃሉ ላይ አንዳች አትጨምር ተብሎ የተጠቀሰው የሚለውን ነገር እንመለከታለን። ይሄ እዚጋ ከዚህ ጋራ የተያዘውን ቁጥር አምስትን በተመለከተ መግቢያ ነጥቦች አሉኝ። ስለ እግዚአብሔር ቃል ምንነት መረዳትና በትክክል ማወቅ ለክርስቲያኖች በጣም አስፈላጊ ነው፣ ለእኛ ለክርስቲያኖች ለምናምን። ምክንያቱም በዓለማችን ላይ የእግዚአብሔርን ቃል በተመለከተ በጣም የተለያዩ አስተያየቶች አሉ። ከዚህ በፊት ስናገር ሰምታችሁኝ እንደሆነ አሁን በፕሮቴስታንት ሊበራሊዝም ውስጥ አማኞች ነን በሚሉ መካከል ብዙዎች መጽሐፍ ቅዱስን አያምኑ። መጽሐፍ ቅዱስ ምንድን ነው የሚሉት ሊበራሎቹ የእግዚአብሔር ቃል አልፎ አልፎ ያለበት መጽሐፍ ነው ነው የሚሉት ስለዚህ መጽሐፍ ቅዱስን መታዘዝ አለብን መጽሐፍ ቅዱስን ላይ ማጉደል አለብን መጨመር አለብን የሚለውን ነገር መብታችን ነው ብለው የሚናገሩበት ዘመን ነው። ሌሎችም ደግሞ ትልልቅ ሃይማኖቶች አሉ። ለምሳሌ ሃይማኖቶች አሉ፣ ስማቸውን ባልጠራ ጥሩ ነው። እነዚህ ሃይማኖቶች የቤተ ክርስቲያኑ ዋና ሰው ነው መጽሐፍ ቅዱስን የመተርጎም ስልጣን ያለው ፣ ማለት ቤተ ክርስቲያን ከመጽሐፍ ቅዱስ በላይ ነው ስልጣኗ የሚል እምነት ነው ያላቸው። አሁን ከ15ኛው መቶ ክፍለ ዘመን ጀምሮ አሁን ፕሮቴስታንት ሪፎርሜሽን የሚባለው ከመጣበት ጊዜ ጀምሮ ይህንን ነው እንዲቀለበስ የተደረገው መጽሐፍ ቅዱስ እኛ ከሱ በታች እንጂ እኛ ከሱ በላይ ልንሆን አንችልም። የፈቃዳችንን ሐሳባችንን ልንጨምርበት ወይም እንደዚህ ነው ብለን በገዛ ፈቃዳችን ልንተረጉመው አይገባም። እና ታዲያ የእግዚአብሔር ቃል ምንድን ነው? እኛ ክርስቲያኖች የእግዚአብሔርን ቃል ልንመለከተው የሚገባን እንዴት ነው የሚለውን ነገር ለማስረጽ ነው የምፈልገው። በጣም የህይወት ፕሪንስፕል የሆናችኋል ብዬ አምናለሁኝ። እና ስለዚህ የእግዚአብሔርን ቃል እዚህ ምሳሌ 30 የእግዚአብሔር ቃል ምንድ ነው የሚለውን ባህሪውን ተናግሮ፣ በእርግጥ በእንግሊዝኛና በሂብሩ የሂብሩ ከዚህ ተፈትናለች ከሚለው ጋር ጥቂት ይመሳሰላል። ግን በእንግሊዝኛ በደንብ ነው የተረጎሙት ኪንግ ጀምሱ የእግዚአብሔር ቃል እያንዳንዷ የእግዚአብሔር ቃል ንጹህ ናት ነው የሚለው። ኤቭሪ ወርድ ኦፍ ጎድ ኢዝ ፒውር ነው የሚለው። እያንዳንዱ የእግዚአብሔር ቃል ምንድን ነው? ንጹህ ነው። ገና ቀጥተኛ ትርጉም በብሉይ ኪዳን ላይ ስላልተሰራ ያንን እዚህ ጋር ስላልደረሰ እንደዚህ ነው አልልም፣ ግን የእንግሊዝኛው ልክ እንደዚህ ነው የሚለው የእግዚአብሔር ቃል እያንዳንዷ የእግዚአብሔር ቃል ንጹህ ናት፣ እና እያንዳንዷ የእግዚአብሔር ቃል ደግሞ ለሚታመኑባት ምንድናት? ጋሻ ናት ነው የሚለው። እና ከዚህ የተነሳ የእግዚአብሔር ቃል ምንድን ነው? ባህሪው ምንድን ነው? እኛ ደግሞ የእግዚአብሔርን ቃል ባህሪ ከተረዳን በኋላ መቆም ያለብን እንዴት ነው የሚለውን ነገር ማየት በጣም አስፈላጊ ነው። ስለዚህ እኔ ለመጀመሪያ ከመግቢያ የቀጥሎ የምናገርበት ነጥብ የእግዚአብሔር ቃል የእግዚአብሔር ነው የሚል ነጥብ ነው እንደምታዩት ቃሉ ሲጀምር እዚህ ምሳሌ 30 ባትረሱት ጥሩ ነው። ምሳሌ 30 አምስትና ስድስት የእግዚአብሔር ቃል የሚለው ሀረግ ነው ሙሉ አረፍተ ነገር አይደለም። የእግዚአብሔር ቃል የሚለው ሀረግ የሚጠቁመው ከእግዚአብሔር የወጣውን የራሱን ቃል ነው። ስለዚህ የእግዚአብሔር ቃል የፓስተር ቃል አይደለም። የነብይ ቃል አይደለም። እንደፈለገ ላደርገው አልችልም። የእግዚአብሔርን ቃል የእግዚአብሔር ቃል የማን ቃል ነው? የራሱ የእግዚአብሔር ቃል ነው ከእግዚአብሔር የወጣ ቃል ነው። እያንዳንዷ ቃል የእግዚአብሔር ናት። አሁን እኔ እዚ ጋ አሀዝም ማስቀምጫለው የእንግሊዝኛው መጽሐፍ ቅዱስ እያንዳንዱ ቃል ተቆጥሮ ምን ያህል ቃል እንደሆነ መጽሐፍ ቅዱስ ውስጥ ያለውን እዚ ጋ ጽፊዋ ጽፌው አለሁ። በእንግሊዝኛው መጽሐፍ ቅዱስ ውስጥ ሰባት መቶ ዘጠና ሺህ ቃላት አሉ። መጽሐፍ ቅዱስ ውስጥ ብሉይ ኪዳንና አዲስ ኪዳን ላይ 7900 አካባቢ ማለት ነው። 790ም እያንዳንዷ ቃል የማን ቃል ናት? ከእግዚአብሔር የመጣች የእግዚአብሔር ቃል ናት እና ያንዳንዳቸውን እያንዳንዷን ቃል ነው በዚህ ተጠቅሶ የምንመለከተው አሁን የእንግሊዝኛው እዚ ጋ አለኝ ምንድን ነው የሚለው? ኤቭሪ ወርድ ኦፍ ጎድ ኢዝ ፒውር ነው የሚለው እያንዳንዷ የእግዚአብሔር ቃል ንጹህ ናት። እያንዳንዱ ቃል ስለዚህ የእግዚአብሔር ቃል ላይ ልንዘለው የሚገባ እንደሌለ ልንቆጥረው የሚገባ ቃል የለም። ሁሉ ነገር እያንዳንዷ ከእግዚአብሔር የመጣች ቃል ናት። አሁን ክርስትና የቆመው እዚህ ቃል ላይ ነው። እምነታችን የቆመው እዚህ ቃል ላይ ነው እና የእግዚአብሔር ቃል እንግዲህ ከራሱ የመጣ ነው እና እኔ እዚህ ጋ አንዳንዴ የሰዋስው አወቃቀሩን እናገራለሁ እዚህ ሁለተኛ ጢሞቴዎስ 3፥16ን ስትመለከቱ የእግዚአብሔር ቃል ብሎ መጽሐፍ ሁሉ የእግዚአብሔር ቃል ኢኪቫለንት ነው። መጽሐፍ ሁሉ የተጻፈው ግራፌ ነው የሚለው በግሪክ የእግዚአብሔር ቃልን ነው የሚያሳየው። በስትንፋሰ እግዚአብሔር ተሰጥቷል ብሎ ከእግዚአብሔር ከራሱ ስትንፋስ ወጥቶ የተሰጠን ነገር ነው። የተሰጠ ነው፣ ግን የተሰጠው ከማን ነው? ከራሱ ከእግዚአብሔር ነው። አሁን ምክንያቱም የእግዚአብሔር ቃል ነውና እግዚአብሔር ነው የሰጠው። የእግዚአብሔር ቃል ነው። አሁን ይሄ በደንብ ካልገባን ሰዎች ሊያምታቱብን ይችላሉ እምነታችንን። ስለዚህ የእግዚአብሔር ቃል ነው እና ይሄ እዚ ጋ ስላይዱ ላይ ታዩ እንደሆነ ምክንያቱም የእግዚአብሔር ቃል ነውና ብዬ የ የምትለውን ቃል በትምህርት ጥቅስ ውስጥ አስቀምጫ ለሁ የ በአማርኛ የ የምትለው ቃል የእንግሊዝኛው ኦፍ ኢኩቫለንት ናት። ኦፍ ወርድ ኦፍ ጎድ ስንል ኦፍ ጎድ ማለት ወርድ ለብቻው ተቀምጦ ኦፍ ጎድ ካል የእግዚአብሔር ቃል ነው ነው የምንለው ወደኋላ ነው የሚያመለክተው። የእኛ ግን የእግዚአብሔር ብሎ የእግዚአብሔር ብሎ ባለቤቱን አሳይቶ ቃል ነው ነው የሚለው። ስለዚህ የ የምትለው ቃል ባለቤትን የምታሳይ ናት። የበቀለ መጽሐፍ ነው ብንል የ በቀለ መጽሐፍ ነው። የን የን አውጥተን በቀለ መጽሐፍ ነው ልንል እንችላለን። ግን ትክክል አይደለም፣ ሰዋሰዋዊ ትክክል አይደለም። ግን የን ስንጨምር ምን ታሳያለች? የ ባለቤትነቱን ነው የምታሳየው። ስለዚህ እዚህ ጋር የእግዚአብሔር ቃል ነው ምሳሌ ሰላሳ የሚለውና የባለቤቱ የቃሉ ባለቤት ማን ነው? እግዚአብሔር ነው። ይሄ በደንብ ግልጥ መሆን አለበት። የእግዚአብሔር የእግዚአብሔር ቃል ነው እግዚአብሔር ያለው የራሱ እሱ ከራሱ አውጥቶ የሰጠን የእኛን ህይወት የእኛን አጠቃላይ እንቅስቃሴ የሚመራ ፍጥረትን ሁሉ ካለመኖር ወደ መኖር ያመጣ ቃል ነው። ስለዚህ በስትንፋስ እግዚአብሔር የተሰጠ ነው። ከእግዚአብሔር የወጣና የመጣ መሆኑን በግልጽ የሚያሳይ ነው። ከሰዎች የልብ ሀሳብ ያልመነጨ ነው። መላምት ወይም ግምት አይደለም። እራሱ እግዚአብሔር የተናገረው ነገር ነው። ስለዚህ ስለ እግዚአብሔር ቃል የሚኖረን አረዳድ እንደዛ መሆን አለበት። በዚህ በትርጉሙ ውስጥ የሚቀጥለው ስላይድ ላይ ነው የምመጣው። ምናልባት አንድ መሰረታዊ ነገር አለበት የተሰጠው በመንፈስ ቅዱስ አማካኝነት እንደሆነ ነው መሰረታዊ መገለጡን መረዳት የሚገባን ግን ይህንኑ ሀሳብ የብሉይ ኪዳኑ መጽሐፈ ምሳሌ እንደዛ ሲለው የአዲስ ኪዳኑ ሁለተኛ ጴጥሮስ ምዕራፍ አንድ ደግሞ በጣም የሚገርም ነገር ተናግሮ ታያላችሁ። እዚሁ ላይ ጽፌዋለሁ። የእግዚአብሔር ቃል ለሰዎች የተሰጠው በቅዱሳን የእግዚአብሔር ሰዎች አማካኝነት መሆኑን ነው ጴጥሮስ የተናገረው እና ቁጥር ሃያ ላይ ምን ይላል? ይህንን በመጀመሪያ እወቁ ማናቸውም የመጽሐፍ ትንቢት ከማንም የግል ትርጉም የመጣ አይደለም ይላል። አሁን የትርጉም ልዩነቶችን ለምንድን ነው እኔ ትርጉም ዓለም ውስጥ የገባሁት የሚለውን ስናገር ከዚህ በፊት ሰምታችኋል ብዬ አስባለሁ። አሁን አንድ ሁለተኛ ጴጥሮስ ምዕራፍ አንድ ላይ ስትመጡ ይሄ የድሮው የቀዳማ ኃይለስላሴ ትርጉም የምንለው የሚለውና አሁን ቀጥተኛው ትርጉም የሚሉት የተለያዩ ናቸው። አሁን ሁለተኛ ጴጥሮስ ምዕራፍ አንድ ቁጥር ሃያ እንደዚህ ይላል። ይህን እዚህ ጋር ካለው ጋር ማወዳደር ትችላላችሁ። ሳነብ ይህን በመጀመሪያ ወቁ በመጽሐፍ ያለውን ትንቢት ሁሉ ማንም ለገዛ ራሱ ሊተረጉም አልተፈቀደም ነው የሚለው የቀጥተኛው ትርጉም ከግሪኩና ከኪንግ ጀምሱ ጋር ተመሳሳይ የሆነው። አሁን እኛ የምናነበው አዲስ ኪዳን ምንድን ነው የሚለው ይህን በመጀመሪያ ወቁ ማንኛውም የመጽሐፍ ትንቢት ከማንም የግል ትርጉም የመጣ አይደለም ነው የሚለው። መጽሐፉ ከሰው ትርጉም የመጣ አይደለም ነው የሚለው። ይሄኛው ግን በመጀመሪያ እወቁ በመጽሐፍ ያለውን ትንቢት ማንም ለገዛ ራሱ ሊተረጉም አልተፈቀደም ነው የሚለው። ይሄኛው ይሄንን መተርጎም የሚችለው የሆነ ቡድን ነው ነው የሚለው። ይሄኛው ግን፣ የእግዚአብሔር ቃል ግን ትክክለኛ የሚለው፣ ይሄ የመጣው ከማንም የግል ትርጉም አይደለም። ከማን ነው የመጣው ከራሱ ከባለቤቱ ከእግዚአብሔር ነው የመጣው ነው የሚለው እና እንደዛ ይልና ጴጥሮስ ሲቀጥል ምን ይላል በጥንት ጊዜ ትንቢት በሰው ፈቃድ አልመጣምና ነገር ግን ቅዱሳን የእግዚአብሔር ሰዎች በመንፈስ ቅዱስ ተነድተው ተናገሩት ይላል በሰው ፈቃድም አይደለም የመጣው ግን የሆኑ የሆነ መለያ ያላቸው ሰዎች በሆነ ኃይል ህልውና ባለው ኃይል እየተመሩ ተናገሩት ነው የሚለው እነዚህ ሰዎች ማን ናቸው ቅዱሳን ናቸው። የማን ሰዎች ናቸው? የእግዚአብሔር ሰዎች ናቸው። የእግዚአብሔር ሰዎች ናቸው ግን ቅዱሳን ናቸው። በቅጽል ነው የተገለጡት እና እነዚህ ሰዎች ቅዱሳን የእግዚአብሔር ሰዎች በመንፈስ ቅዱስ እየተነዱ ተናገሩት ነው የሚለው እና መጽሐፍ ቅዱስ የመጣበትን አመጣጥ ነው የሚናገረው። የእግዚአብሔር ቃል ነው የመጣው ግልጽ በሆነ እግዚአብሔራዊ መንገድ ነው። በሰዋዊ መንገድ አይደለም። የሰው ፍልስፍና አይደለም። ስለዚህ ይህንን ከመናገሩ በፊት ጴጥሮስ የኛ መጽሐፍ ቅዱስ የጻፉት በመንፈስ የጻፉት ሰዎች ምን አይነት ሰዎች እንደሆኑ ራሱ የተናገረውን ነገር ማሰብም ይጠቅማል። አሁን ሁለተኛ ጴጥሮስ ምዕራፍ አንድ ላይ እዚህ የጀመር ነው። እዚህ ቁጥር ሃያ ና ሃንድ ላይ ከመድረሳችን በፊት ይህንም በደንብ አንብባችሁ ታቃላችሁ ብያለሁ። ጴጥሮስ ሲናገር ቁጥር 16 ላይ ከ16 እስከ 21 ያለው አንድ አንቀጽ ነው። የጌታችን የኢየሱስ ክርስቶስን ኃይልና መምጣት ለእናንተ ባስታወቅናችሁ ጊዜ የእሱ ግርማ የአይን ምስክሮች ስለነበርን እንጂ በብልሃት የተፈጠሩትን ተረቶች ተከትለን አልነበረም። ታያላችሁ ሰዎች የሚሰሟቸው በብልሃት የተፈጠሩ ተረቶች አሉ፣ ተረቶች። እኛ ግን ይሄ ይሄ የእግዚአብሔር ቃል ግን በብልሃት የተፈጠረ ተረት አይደለም፣ ተረት አይደለም፣ ፊክሽን አይደለም፣ በአማርኛ ተረት የምንለው የሰው ልብ ያመነጨው አይደለም። ከእግዚአብሔር ምን የሆነ ነው የመጣ። ግን የአይን ምስክሮች ደግሞ ባይናቸው ያዩት ነው። ለምሳሌ ጌታችን ኢየሱስ ክርስቶስ በተራራው ላይ ማቴዎስ 17 ላይ ተገልጦ ለሦስቱ ደቀ መዛሙርት ለዮሐንስ፣ ለያዕቆብና ለጴጥሮስ እዛ ተራራ ላይ ያሉ ፊቱ ተለወጠ፣ ልብሱ ነጭ ሆነ። እግዚአብሔር ከሰማይ ያናግረው ነበር፣ ሙሴና ኤልያስም ያናግሩት ነበር። ያንን ጴጥሮስ በአይኑ በብረቱ አይቷል። እንደውም ለሙሴ፣ ለኤልያስና ለአንተ አንዳንድ ዳሶች እንስራ ሁሉ ብሎ ሲጠይቅ፣ ታያላችሁ እዛ ጋር የነበረውን ነገር ነው። እዚ ጋር እኛ የጻፍ ነው። የአይን ምስክሮች ነን። የእግዚአብሔር ቃል በሙሉ የተጻፈውን ስትመለከቱ በአይን ምስክሮች የተጻፈ ቃል ነው። ራሳቸው ሲሆን ያዩ ሰዎች ነው እና ተረት አይደለም። የእግዚአብሔር ቃል የእግዚአብሔር ቃል ነው። እግዚአብሔር ይመስገን። ስለዚህ ይህንን የእግዚአብሔርን ቃል እንደዚህ መሆኑን ከእግዚአብሔር የመጣ መሆኑን ስንመለከት ምን ያህል ክቡር እንደሆነ እንድናስብ ያስፈልጋል ግን ባህሪያት አሉቶ የእግዚአብሔር ቃል አሁን ምሳሌ ሰላሳ ላይ የመጀመሪያው ቃል ምንድን ነው የሚለው? የእግዚአብሔር ቃል ሁሉ። እቺ እያንዳንዱ የምትለው ሁሉ በሚለው ቃል ነው በአማርኛ የተኩት። ኤቭሪ ወርድ ኦፍ ጎድ ኢስ ፒውር ነው የሚለው። እያንዳንዷ የእግዚአብሔር ቃል ምንድናት? ንጹህ ናት። ባህሪውን ነው። አሁን እንድታስቡልኝ የምፈልገው እያንዳንዱ ቃል ንጹህ ነው የሚለው በጣም በጣም አስደናቂ ነው። በእግዚአብሔር ቃል ውስጥ ብከላ፣ ኮራፕሽን ወይም ቆሻሻ ወይም የማይጠቅም ዝም ብሎ የማይረባ የሚባል ነገር የለበትም። በጣም ንጹህ ነው የእግዚአብሔር ቃል። ቆሻሻ ያልተደባለቀበት ነው ማለት የሰው ሀሳብ ያልተደባለቀበት ነው። በከቃሉ ላይ ምንም አይነት ብከላ ወይም ቆሻሻ ነገር የለበትም ማለት ነው። ያንዳንዱ ያንዳንዱ ቃል ሰባት መቶ ዘጠና ሺህ ቃል ነው ብያቸዋለሁ አይደል በእንግሊዝኛ ሰባት መቶ ዘጠና ሺው ም ቃል ንጹህ ቃል ነው ከማን የመጣ ስለሆነ ከንጹሁ ከእግዚአብሔር ስለሆነ በዚህ የሂብሩ ቃል ይሄ ንጹህ ነው የሚለውን የተጣራ ነው ተብሎ ለመተርጎም የተሞከረው የሂብሩ ምን አይነት ሀሳብ አለው የተጣራ ንጹህ ጤናማ ጠቃሚ፣ ቀውስ የሌለበት፣ አስደናቂ፣ ክቡር የሚል ሀሳብ አለበት። የሂብሩ ማለት የእግዚአብሔር ቃል ከመውጣቱ በፊት ራሱ ንጹህ ሆኖ ነው የወጣው። ቢፈተን ቢፈተን ቢፈተን ምንም ስህተት የሌለበት። አንዳንድ ሞኞች ሰዎች የእግዚአብሔር ቃል ተቃርኖ አለበት ምናምን ምናምን ለማለት ሞክረው ሳይሳካላቸው ቀርቷል። ቃሉ ንጹህ ነው፣ ከእግዚአብሔር የወጣ ነው። በተፈጥሮ ምንም እንከን የለበትም። ምክንያቱም የመጣውና የተሰጠው ሁሉም ከሚያውቀውና ሁሉም ከሚችለው ከማንም በላይ ጠቢብ ከሆነው ከእግዚአብሔር ነው። አሁን እኛ አንዳንድ ጊዜ አንዳንድ ነገር እንናገርና ውይ ልክ አይደለሁም ብለን እንላለን አይደል? ተሳስቼ ነው የምንልበት ጊዜ አለ። ግን እግዚአብሔር እንደዛ የሚል አምላክ አይደለም። ምንም ስህተት እንከን የሌለበት ከራሱ እንከን ከሌለበት ማንነቱ የወጣ ቃል ነው። የተለያዩ ጥቅሶች አሉ ይህንን ባህሪ የሚያሳዩ ለምሳሌ መዝሙር 119110 ላይ እዚህ ጽፌዋለሁ። መዝሙር 119110 ምን ይላል? ያንተ ቃል በጣም ንጹህ ነው። እንደውም በጣም የሚለውን ቅጽል ጨምሮ ነው ንጹህ ነው። ንጹህ የሚለው ስም ነው ና አዎን ነው። ግን በጣም የሚለው ቅጽል ተጨምሮበት ነው። በጣም ምንድን ነው? ንጹህ ነው ቃልህ ስለዚህ አለና ባሪያህ ይወደዋል ብሎ ተናገረ። የእግዚአብሔር ቃል በጣም በጣም ንጹህ ነው። መዝሙር 18:30 ላይ ደግሞ ምን የሚል ቃል ታገኛላችሁ? የአምላክ የሱ መንገድ ፍጹም ነው። የሱ መንገድ የሚለውም ቃሉን የሚያሳይ ነው። ፍጹም ነው። የእግዚአብሔር ቃል ተፈትኗል፣ እሱ ለሚታመኑበት ሁሉ ጋሻ ነው ይላል። ይሄ ተፈትኗል የሚለው ንጹህ ነው የሚለውን ለማሳየት ነው እዚህ ጋር የሂብሩን ቃል አስቀምጫለሁ። እንደምታዩት ጸራፍ የሚል የሂብሩ ቃል ነው። ጥሩ ነው። በ1962 ላይ የተቀመጠው የተጣራ ተብሎ የተቀመጠው የተጣራ ማለት ንጹህ የሆነ ማለት ነው። ልክ ወርቅ በአንጥረኛ እንደሚያጣራው ጥርት ያለ ምንም እንከን የሌለበት ነቀፋ የሌለበት ቃል ነው እና እግዚአብሔር ይመስገን ምሳሌ 10 30 ቁጥር 5 መዝሙር 119 140 እንዲሁም መዝሙር 18 30 ላይ ያሉት ሀሳቦች የእግዚአብሔር ቃል ባህሪ ምን እንደሆነ የሚያሳዩ በጣም በጣም ጠቃሚ ባህሪያት እንዳለው ነው። እንግዲህ ተመልከቱ፣ የእግዚአብሔር ቃል የራሱ የእግዚአብሔር ነው። ከእግዚአብሔር የመጣ ነው። የእግዚአብሔር ቃል ባህሪያት አሉት። ምሳሌ የሚነግረን መዝሙር 119ም መዝሙር 18ም የሚነግሩን የእግዚአብሔር ቃል ምንድን ነው? ንጹህ ቃል ነው። እግዚአብሔር ይመስገን። አሁን ሌላም ባህሪ አለ። እዚህ ዮሐንስ ወንጌል ምዕራፍ 17 ቁጥር 17 ላይ የጠቀስኩት ዮሐንስ 17 17ን ዮሐንስ 17ን እኔ ወደ ሀያ መልእክቶች አዘጋጅቼ ሰብኬው አውቃለሁ። ኢትዮጵያ ውስጥ በተለይ በተከታታይ አስተምሪው አውቃለሁ። ዮሐንስ 17 እዚህም በሬዲዮ አስተምሬዋለሁ ለወራት እና ዮሐንስ 17 በጣም የሚገርም ነው። የጌታ ኢየሱስ ክርስቶስ የራሱ ጸሎት ነው። ግን ቁጥር 17 ላይ ስትመጡ 17 17 ለማስታወስ ቀላል ነው ምን ብሎ ተናገረ? ጌታ ኢየሱስ እየጸለየ ነው። ልክ ተይዞ ሊሰቀል ከመሄዱ በፊት ከጥቂት ሰዓታት በፊት ምናልባት ሰዓታት እንኳን የሚፈጅ በመካከል ያለ አይመስለኝም የጸለየው ጸሎት ነው እና አስራ ሰባት አስራ ሰባት ላይ እንዲህ አለ። በእውነትህ ቀድሳቸው ያንተ ቃል እውነት ነው ብሎ ነው የተናገረው። ለደቀ መዛሙርት ነው ቀድሳቸው። ግን በምንድን ነው የምትቀድሳቸው? በእውነትህ ነው የምትቀድሳቸው። እውነትህ ደግሞ ምንድን ነው ቃልህ ነው ብሎ ነው የተናገረው። የጌታ ኢየሱስ ክርስቶስ ቃል የእግዚአብሔር ቃል ይሄ እና እናንተ አክብረን እያያዝነው ያለነው የእግዚአብሔር ቃል አምልኳችንን ራሱ እንደዚህ ያደረግንበት የእግዚአብሔር ቃል ምንድን ነው? እውነት ነው። እውነት ነው ደግሞ በእውነቱ እግዚአብሔር እኛ ምን ያደርገናል? ይቀድሰናል። እግዚአብሔር ይቀድሰናል። የሚቀድሰን በምኑ ነው? በእውነቱ ነው። እውነቱ ደግሞ ምኑ ነው? ቃሉ ነው። የራሱ ቃል ነው። እግዚአብሔር በራሱ ቃል ይቀድሰናል። ክብር ለእግዚአብሔር ይሁን። ይሄ የእግዚአብሔር ቃል ይህንን ጥቂት ሌሎች ነገሮች ተናግሬ ነው ወደዛ የምሄደው። ሌላም ሌላም ጥቅሶች ማየት እንችላለን። ዕብራውያን ምዕራፍ አራት ላይ የእግዚአብሔር ቃል ባህሪ የሚለውን ትንሽ እዚህ ካስቀመጥኩት ብጨምርላችሁ ጥሩ ነው። ዕብራውያን አራት ላይ ብትመጡ ስለ እግዚአብሔር ቃል የተነገረም በጣም የሚገርም ነገር አለ ዕብራውያን አራት ቁጥር 12 ይሄ በጣም ፌመስ የታወቁ ጥቅሶች ናቸው። የእግዚአብሔር ቃል ይልና ህያው፣ አንደኛ ኃይለኛ ሁለተኛ፣ በሁለት በኩል ስለት ካለው ሰይፍ ይልቅ የተሳለ ሶስተኛ፣ ነፍስን ነፍስንና መንፈስን እስከሚለያይ ድረስ የሚወጋ አራተኛ፣ ጅማትንና ቅልጥምን ሃሳቦችን የልብን ዝንባሌዎች ሁሉ የሚመረምር ነው ብሎ ነው የሚናገረው በጣም ብዙ ባህሪያቱን ነው የሚናገረው። እና የእግዚአብሔር ቃል ህያው ነው፣ ዘላለማዊ ነው ማለት ነው። ዘመን ያመጣው ዘመን የሚወስደው አይደለም የእግዚአብሔር ቃል። የእግዚአብሔር ቃል በተወሰኑ ሰዎች ዘመናዊ የሚደረግ ቃል አይደለም። የእግዚአብሔር ቃል ያለ ነው፣ ሁል ጊዜ ዘመናትን፣ አመታትን፣ ትውልድን፣ ባህልን መቀየር የሚችል ቃል ነው። የእግዚአብሔር ቃል በባህል አይቀየርም፣ በሰዎች አመለካከት፣ በስልጣኔ በዘመናዊነት በፍጹም አይቀየርም የማን ቃል ስለሆነ የእግዚአብሔር ቃል ስለሆነ እና ይሄ ባህሪው ነው ደግሞ የሚሰራ ነው ኃይለኛ ነው በሰው ውስጥ ገብቶ ኃይሉን የሚያሳይ እኛን ብርታት ጥንካሬ ጉልበት መስጠት የሚችል በጣም አስገራሚ ነው ቅድም ጌታ ኢየሱስ እንደጸለየው መቀደስ የሚችል በቃልህ ምን አድርጋቸው ነው የተባለው ቀድሳቸው ስለዚህ እኛን መቀደስ የሚችል አመለካከታችንን አስተሳሰባችንን፣ መቀየር ማስተካከል የሚችል በጣም አስደናቂ ቃል ነው የእግዚአብሔር ቃል። እዚህ ሐዋርያው ጳውሎስ ደግሞ ለጢሞቴዎስ ሲናገር ምን ብሎ ተናግሯል? ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 14 ላይ አንተም ከእኔ የሰማኸውን የጤናማ ቃሎች ምሳሌ በክርስቶስ ኢየሱስ ባለው እምነትና ፍቅር አጥብቀህ ያዝ ብሎ ሲናገረው ታያላችሁ። አንተ ከእኔ የሰማኸውን ከኔ የሰማው ነገር አለ። ጳውሎስ ለጢሞቴዎስ ስለ ፖለቲካ አይደለም የነገረው፣ ያስተማረውም ስለ ፍልስፍናም አይደለም። ግን ምንድን ነው የሚለው? የጤናማ ቃሎች ምሳሌ። የእግዚአብሔር ቃል ጤናማ ቃል ነው ማለት መታወክ የማያስከትል፣ የማያም፣ መንፈሳዊ ሕመም የማያመጣ ጤናማ ነው። የእግዚአብሔር ቃል ጤናማ ነው። በጣም የሚገርም ነው። ጤናማ ነው የሚለውም በእንግሊዝኛ ሳውንድ ወርድ ነው የሚሉት ሳውንድ ወርድ ጤናማ ቃል ነው። ሰዎች በቃል በጣም ይጎዳሉ፣ ጤናማ ባልሆነ ቃል። በዚህ ምናልባት አንዳንዶች ይታወቁ ይሆናል። በዚህ በሕክምናው አለም ውስጥ የብዙ የአእምሮ በሽተኞች የሆኑ ሰዎች የአይምሮ በሽታ ምክንያታቸው ትሬስ ሲደረግ የቨርባል አቢዩዝ ነው ተብሎ ይታወቃል። ቨርባል አቢዩዝ ሰዎች የሚናገሯቸው መጥፎ ነገር፣ የሚሰድቧቸው ስድብ፣ የሚያዋርዷቸው ውርደት በቃላቸው ያ ሰዎችን ጭንቅላታቸው እንዲታመም ያደርጋቸዋል። እና ብዙ የሳይካትሪስት በሽተኞች የጤናማ ያልሆነ ቃል ምክንያት እንደዛ እንደሆኑ በጥናት ተደርሶበታል። ስለዚህ ይሄ ግን እንደዛ የሚያደርግ አይደለም። የሚገነባ፣ የሚያንጽ፣ የሚያስተካክል፣ የሚያጽናና፣ የሚያበረታ ነው የማቃል የእግዚአብሔር ቃል። እኛም የምንበረታታው የምንጸናው፣ የምናጽናናው፣ ለራሳችንም ለሰዎችም መትረፍ የምንችለው አይምሯችን ራሱ ተፈውሶ ጤናማ ልንሆን የምንችለው በእግዚአብሔር ቃል ነው ምናልባት ከዚህ በፊት ስናገር ሰምታችሁኝ እንደሆነ አላውቅም። እኔ ጎጃም እስር ቤት ሆኜ አንድ ያው ለሰዎች እንመሰክር ነበር፣ ብዙ ሰዎች ጌታን ይቀበሉ ነበር እና ሁል ጊዜ አንድ ጥግ ላይ የሚቀመጥ ሰው አለ። ስናገር ሰምታችሁ እንደሆነ አላውቅም። ሁልጊዜ አንድ ጥግ ኮርነር ላይ ተቀምጦ የሆነ መጽሐፍ ብቻ ነው የሚያነበው፣ ሁሌ በየቀኑ። ድንገት አየሁት እና በየቀኑ ማየዋለሁ። እዛ ቦታ ነው፣ ከዛ ቦታ አይነሳም። ማንበብ ነው ስራው እና መጽሐፍ ይዞ ነው የምታዩት። እና እኔ ጠጋልኩና ሰላም አልኩት። በሰላም አለኝ በፈገግታ እና መነጋገር ጀመር። የእስር ቤት ቋንቋ ያው መቼ ነው የታሰርከው? ለምንድን የታሰርከው? ቤተሰቦች ቅርብ ናቸው ወይ? ማን ነው የሚጠይቅ? ምናም ብላችሁ ትወያያላችሁ። እና እነዚህ ውይይቶች ውስጥ ገብተን እያለን ምንድን ነው የምታነቡ? ይሄ መጽሐፍ ብዬ ጠየኩት። እና ስለው አሳየኝ። አዙሩ እና መጽሐፍ ቅዱስ ነው። እና ታቃለህ አለኝ። ይሄ መጽሐፍ ተሸፍኗል፣ ከውጭ በሆነ ክሳድ ነገር ተከስዷል። እና ታቃለህ አለኝ፣ እዚህ እስር ቤት የሙት በቃ ፍርደኛ ነው ማለት እስር ቤት እንዳለም ሞት ያለበት ነው። እና ይሄን መጽሐፍ ድንገት ነው ያገኘሁት አለ። እና ካገኘሁት ጀምሮ አነበዋለሁ አለ። በየቀኑም አነበ ውስኖ አለ። ግን ታቃለህ እያነበብኩት እያለሁ እኔ ለውጦኝ ያገኘሁት አለ። ሰውየው ጸባዩ ተለውጧል፣ አመለካከቱ ተለውጧል። እና መታሰር አለመታሰር፣ ከእስር ቤት መውጣት አለመውጣት ደንታው አይደለም። ሕይወቱ በሙሉ ምን ሆኗል? ተለውጧል። እንደሱ የተለወጡ ሰዎች እንዳሉ እኛም ከነዛ መካከል እንደሆንን አስረዳሁት። በጣም ደሳ ነው። ግን ሌላችሁ የምፈልገው ነገር የእግዚአብሔር ቃል አንዱ ባህሪው ምን ማድረግ ነው? መለወጥ ነው። ሰዎች በተለያየ ሃይማኖት እስረኝነት ውስጥ ገብተው መጽሐፍ ቅዱስ አግኝተው አይናቸው ተከፍቶ የተለወጡ ሰዎች አሉ። የእግዚአብሔር ኃይል ያለበት ቃል ነው ማ መጽሐፍ ቅዱስ። ስለዚህ ኃይል አለው፣ ጤናማ ነው። የሚያሳምም አእምሮ የሚነሳ አይደለም። ሰዎች ቤተ ክርስቲያን መጥተው አእምሯቸው አእምሯቸውን ካጡ አእምሯቸውን ያጡት በሌላ ምክንያት ነው እንጂ በእግዚአብሔር ቃል አይደለም። የእግዚአብሔር ቃል ራሱ የሚፈውስ ቃል ነው። አጥንትን ሁሉ የሚፈውስ የእግዚአብሔር ቃል አስደናቂ ባህሪያት አሉት። የሚያስተምር ቃል ነው። እኛን እንድንማር እግዚአብሔር የሚፈልገው በቃሉ መሰረት ነው። አምልኳችን ተቀባይነት እንዲኖረው የሚያደርገው የእግዚአብሔር ቃል ነው። በእግዚአብሔር ቃል መሰረት ያልሆነ ማንኛውም ነገር በእግዚአብሔር ፊት ተቀባይነት የለውም። ምንም ምንም ተአምር ይጉረፍ ከእግዚአብሔር ቃል ውጪ ከሆነ ተቀባይነት የሌለው የማን ነው? የሰይጣን ወይም የዓለማውያን የሰዎች ሀሳብ ነው የሚሆነው። እግዚአብሔር ይመስገን። የእግዚአብሔርን ቃል ባህርያት ነው የነገርኳችሁ። አሁን የምቀጥለው የእግዚአብሔር ቃል ጥበቃ የሚል ነው። እግዚአብሔር ቃሉን ሰጥቷል ከመጀመሪያው ጀምሮ እና አንዳንድ ሰዎች አሁን እኔ እዚህ ባለሁበት እዚህ አሜሪካ ውስጥ በሬዲዮም አገለግላለሁ ብያቸዋሉ። አንዳንድ ኢሹዎች ይነሳሉ ሁል ጊዜ እና አንዳንድ ሰዎች ይገርሙኛል። የእግዚአብሔር ቃል የተላለፈው በአፍ እየተነገረ ነው የሆነ ከሆነ ቦታ እነ አብርሃም ለነ ይስሐቅ እነ ይስሐቅ ለነ ያዕቆብ እንደዚህ እያለ በአፍ በአፍ በአፍ ኦራሊ ነው ትራንስሚት ያደረገው የሚል ሀሳብ ነው ያላቸው እና ይሄ ሀሳብ መጽሐፍ ቅዱሳዊ አይደለም መጽሐፍ ቅዱስ ከመጀመሪያ ጀምሮ እየተጻፈ ነው ያለፈው ከመጀመሪያው ጀምሮ እግዚአብሔር ቋንቋን የሰጠው ለሰው ልጆች ነው በሰጠው ቋንቋ ከሰዎች ልጆች ጋር ራሱ ይነጋገር ነበር ከአዳምና ከሔዋን ጋር እና እንደው አዳምና ሔዋንም ብቻ አይደለም ከቃየል ጋር ወንድሙን ከመግደሉ በፊት ወንድሙን ከመግደሉ በኋላ እግዚአብሔር አነጋግሮታል በቋንቋ ስለዚህ እግዚአብሔር ቃሉን ከሰጠ በኋላ ማንም እንዳይቀይረው ማንም እንዳይቀንሰው፣ በተለያየ መንገድ የኔ ነው እንዳይለው እግዚአብሔር ቃሉን በአስደናቂ ስራው ጠብቆታል። የጠበቀበት አንዱ መንገድ በጽሁፍ እንዲተላለፍ ማድረግ ነው። በቃል ተላልፏል የሚሉ ሰዎች ሐሰተኞች መሆናቸውን ነው ቅድም የተናገርኩት። ለምሳሌ አንድ ጥቅስ ላንብብላችሁ። ሰዎች ሁሉ ሾክድ ነው የሚሆኑት ይህን ጥቅስ ሲያነቡ መጽሐፈ የዘፍጥረት ምዕራፍ አምስት ላይ ብትመጡ የአዳም የትውልድ መጽሐፍ ይህ ነው ብሎ መጽሐፍ የትውልድ መጽሐፍ ተጽፎ እንደነበረ ይናገራል። መጽሐፍ የሚል ቃል የመጣው ከሆነ ከሆነ ከፍጥረት ከሆነ አመት በኋላ ነው ሰዎች ጽሁፍ ተለማምደው። ምን ብለው ምን ብለው ነው የሚሉት? ልክ ኢቮሉሽነሪ ሀሳብ ነው ያላቸው። መጽሐፍ ቅዱስ ግን መጽሐፍ የሚለውን ቃል እዚህ ዘፍጥረት ምዕራፍ አምስት ላይ ጽፎት ራሱ ትመለከታላችሁ። ይህን እግዚአብሔር ቃሉን ጠብቆ አቆይቶታል። በጽሁፍ እያስተላለፈ አቆይቶታል። ማንም እንዳይቀይረው በጽሁፍ ተጽፎ እንዲቀመጥ ተደርጎ በትክክለኛ ቦታ እንዲቀመጥ ተደርጎ ፣ ለምሳሌ ከዘፍጥረት እስከ ዘዳግም ድረስ ያሉት የሙሴ መጽሐፍት የምንላቸው መጽሐፍት ተጽፈው በኋላ እያሱ ተጨምሯል። ሌሎች እየተጨመሩ ሲሄዱ ይቀመጥ የነበረው ታቦቱ ውስጥ ነው። ታቦቱ ጋ ነው ይቀመጥ የነበረው። ይጻፋል፣ ይቀመጣል። በላዩ ላይ ደግሞ ይጨመራል፣ ይቀመጣል። ከዛ ሲፈለግ ወጥቶ ይነበባል እና ኮፒ ይደረጋል። ግን ኦሪጂናሉ የት ይቀመጣል? እዛው ቤተ መቅደስ ውስጥ ድንኳን ውስጥ ይቀመጥ ነበር። እና ዝም ብሎ በዘፈቀደ በዝርክርክነት በግዴለሽነት የተላለፈ ቃል አይደለም የእግዚአብሔር ቃል። ስለዚህ መዝሙር 12 በጣም ይጠቀሳል። በእኛ መዝሙር 12 እንደዚህ የሚል ቃል ተጽፎ ታገኛላችሁ። እዚህ ተጽፏል። ምን ሲጀምር ቅድም ምሳሌ ሰላሳ ላይ ያለውን ቃል ነው የሚጠቅሰው የእግዚአብሔር ቃሎች ንጹህ ቃሎች ናቸው ይልና በብር ማቅለጫ ሸክላ እንደተፈተነ ሰባት ጊዜ እንደተጣራ ብር ናቸው። ተመልከቱ። ንጹህነታቸውን ነው የሚያሳየው። በብር ማቅለጫ ሸክላ የተፈተነ ብር ሰባት ጊዜ አሁንም እየተንተከተከ እንደገና በርዶ እንደገና እየተንተከተከ በርዶ እንደተጣራ ብር ናቸው ይልና ቀጥሎ ቁጥር ሰባት አስገራሚ ነገር ይናገራል። አንተ እግዚአብሔር ሆይ እነሱን ትጠብቃቸዋለህ፣ ከዚህም ትውልድ እነሱን ለዘላለም ትጠብቃቸዋለህ ብሎ ይናገራል። እግዚአብሔር ቃሉን ጠብቆ አቆይቷል። አሁንም ጠብቆታል። እስከ ዘላለም ድረስ ምን ያደርገዋል? ይጠብቀዋል። እንትኑን የመልእክቱን ፍሰት ተመልከቱ። የእግዚአብሔር ቃል የማን ቃል ነው? የራሱ የእግዚአብሔር ቃል ነው። ከራሱ የመጣ ነው እና እግዚአብሔር ከራሱ የመጣውን ቃሉን ባህሪ ደሞ አሳይቶናል። ንጹህ ነው፣ ቅዱስ ነው፣ እውነት ነው፣ ኃይለኛ ነው፣ የሚሰራ ነው፣ ቃሉ ነው። ይሄ የእግዚአብሔር ቃል ባህሪያቶቹ ናቸው። የሚያንጽ፣ የሚያበረታ፣ የሚያሳድግ፣ አይምሮ የሚቀርጽ በጣም አስደናቂ ቃል ነው። ግን ይህንን ቃሉን እግዚአብሔር ሰጥቶ ዝም ብሎ እንዲበላሽ፣ እንዲጠፋ አድርጎታል ኖ አላደረገውም። ጠብቆ አቆይቶታል። በምን ጠብቆ አቆይቶታል? በጽሁፍ ጠብቆ አቆይቶታል። ለምን ታየኝና ተገለጠልኝ የሚሉ ሰዎች እንዳይለውጡት ነው። ሀሳቤ ገባችሁ? ዛሬ ብዙ ሰዎች ታየኝ ተገለጠልኝ ብለው እንዲያውም ትንቢት የጻፉ ሰዎች ሁሉ አሉ፣ የራሳቸውን ትንቢት በዚህ በዚህ እኔና እናንተ ባለንበት ዘመን የሚገርም ነው። የእግዚአብሔር ቃል ግን ተነግሮ ከእግዚአብሔር መጥቶ በትክክል ተጠርዞ ለሁለት ሺ ምናምን ዓመት እንዳለ በቅዱሳን ዘንድ ተጠብቆ የቆየ ቃል ነው። እግዚአብሔር በጽሁፍ ነው እንዲጠበቅ ያደረገው። ግን እንዲጠበቅ አድርጎ በጽሁፍ አሁንም በበላይነት ተጠብቆ ምንም ሳይጎድል እንዲ እንዲተላለፍ እያደረገ ነው። ከዚህ ትውልድ ትጠብቃቸዋል የሚለውን ቃል ስትመለከቱ ያኔ የእግዚአብሔርን ቃል ለማጥፋት የተነሳ ትውልድ ነበር። አሁንም የእግዚአብሔርን ቃል ለመበከልና ለማጥፋት የተነሳ ትውልድ አለ። ከነዚህ ሁሉ እግዚአብሔር ምን አድርጎ ጠብቆታል? በጥንቃቄ ጠብቆታል። ይሄንን እዚህ የሚቀጥለው ስላይድ ላይ በመጽሐፍ ቅዱስ ጥናት ውስጥ ምን ተብሎ እንደሚጠቀስ ላሳያችሁ እሞክራለሁ። ቁጥር ሰባት እስካሁን ድረስ ግልጽ ሆኖ ተጠብቆ እንደቆየ አስደናቂ እግዚአብሔር አስተምሮ ይሄ ጥበቃ የሚባለው እንዳለው ለነግራችሁ መሀል ላይ የጠቀስኳት ቃል አለ። ይሄ ምን ተብሎ ይታወቃል? መዝሙር 12 ቁጥር 7 ላይ ያለው ፕሮቪደንሻል ፕሪዘርቬሽን ተብሎ ይታወቃል። እግዚአብሔር መለኮታዊ በሆነ ኃይሉ ቃሉን ሊያጠፉት፣ ሊያበላሹት፣ ሊቀይሩት፣ ሊበረዙት የሞከሩ ቢኖሩም እንኳን ቃሉን ጠብቆ አስተላልፎታል። ይሄ ፕሮቪዴንሻል ፕሪዘርቬሽን ይባላል። ቃሉን የሰጠው ንጹሕና የተጣራ ቃሉን የሰጠው እግዚአብሔር ቃሉን በዘመናት ሁሉ በአስደናቂ ኃይሉ ጠብቆ አቆይቶታል። ምናልባት አንዳንድ ነገስታቶችን ማንሳት ይቻል ይሆናል። በሮም በሮም በሮማን ኤምፓይር ጊዜ ዲዮቅሊታን የሚባል ቄሳር ነበር። መጽሐፍ ቅዱስን አቃጥሎ ለማጥፋት በእያንዳንዱ ቤት እየተፈለገ መጽሐፍ ቅዱስ ለማቃጠል ብዙ ጥረት ተደርጓል። በአሪዮሳውያን ማለት አሁን ሞደርን ዴይ ጆሆቫ ዊትነሶች መጽሐፍ ቅዱስን ለመቀየር በጣም ከፍተኛ ጥረት ተደርጓል። በካቶሊኮች እንደዚሁ በጣም ከፍተኛ ጥረት ተደርጓል። ምክንያቱም የእነሱን ዶክትሪን የሚያንጸባርቅ ነገር ለማስተላለፍ በትርጉም ሊበረዝ እና ደግሞ ኢቨን አባታችን ሆይ የሚለውን ጸሎት ሰዎች ልጆችና ቤተሰብ ቤታቸው ሲጸልዩ ከተገኙ ተይዘው ይቃጠሉ እንደነበረ የስፔን ኢንኩዚሽን የሚባል የስደት ጊዜ ነበር። ማንም ሰው መጽሐፍ ቅዱስን እንዳይነካ ከካህናቱ በቀር እና ደግሞ መጽሐፍ ቅዱስን ውስጡ ያለውን ቃል ያነበበ ሊጠቀምበት የፈለገ ሁሉ የሚገደልበት ጊዜ ነበር እና መጽሐፍ ቅዱስ በእንደዛም አይነት ስደት ውስጥ አልፎ አሁን ሙሉ መጽሐፍ ቅዱስ አለን። ይሄ ከምን የተነሳ ነው? ቃልህን በዘመናት ሁሉ ከነዚህ ክፉ ትውልድ መካከልም ምን ታደርጋቸዋለህ? ትጠብቃቸዋለህ። ፕሪዘርቭ አድርጎ አቆይቶታል። ቃሉ ተጠብቋል፣ በእኛ እጅ አለ አሁን እግዚአብሔር ይመስገን። ስለዚህ ይህንን እውነት መረዳትና ማስተዋል በጣም ጥሩ ነው። ለምንድን ነው ይህንን የምትናገረው ብትሉኝ ለመጽሐፍ ቅዱስ ዝቅ ያለ አመለካከት እንዳይኖራችሁ ነው። ዝቅ ያለ አመለካከት ያላቸው ተሸውደዋል፣ ተታለዋል፣ በመሳይ ባጭበርባሪዎች ህይወታቸው ተበላሽቷል። እኛ ግን የእግዚአብሔርን ቃል እንደ እግዚአብሔር ቃል ጠብቀን እንድንቆይ ሁሌ እንድናነበው፣ እንድንጠቀምበት ያስፈልገናል። ስለዚህ የሚቀጥለው ነጥቤ የእግዚአብሔር ቃል ጠቀሜታ ነው። የእግዚአብሔርን ንጹህ ቃሎች የሚታመኑና የሚያምኑባቸው ምን ጥቅም ያገኛሉ? አሁን ምሳሌ ሰላሳ ነው የጀመርንበት፣ ቃል አይደለም ምንድን ነው የሚለው? ምሳሌ ሰላሳ የእግዚአብሔር ቃል ሁሉ እያንዳንዷ የእግዚአብሔር ቃል ንጹህ ናት ብሎ ይሄ ንጹህ የሆነው የእግዚአብሔር ቃል ለሚታመኑት ምናቸው ነው ነው የሚለው? ጋሻቸው ነው ይላል። የእግዚአብሔር ቃል ንጹህ ነው፣ ለሚታመኑበት ጥቅም አላቸው። የእግዚአብሔር ቃል ለሚታመኑበት ጋሻቸው ነው። መዝሙር 18ም ላይ ይሄው ቃል ተደግሟል። አሁን ታያላችሁ መጽሐፍ ቅዱስ ወጥ ነው። አንድ ነገር እዚ ጋር ተነግሮ እዚ ጋር በሌላ ሀሳብ አይሽረው የሽረት ሽረት የሚባል ነገር የለም መጽሐፍ ቅዱስ ውስጥ። ሁሉ ጊዜ የተመሰረተው መሰረት እይ እስከ መጨረሻው ነው የሚቀጥለው እና መዝሙር 18 30 ላይ ደግሞ ብታዩ የእግዚአብሔር ቃል ሁሉ እንደተፈተነ እንደተጣራ ይናገርና እሱ ለሚታመኑበት ሁሉ ጋሻ ነው ይላል። የእግዚአብሔር ቃል ለሚታመኑበት፣ ማንም የሚታመንበት ቢኖር ማንም፣ ሴቲውን ወንድ፣ ነጭውን፣ ጥቁር፣ ለሚታመኑበት ሰዎች ጋሻቸው ነው። ምን ማለት ነው? እግዚአብሔር አማኞችን ማለትም ክርስቲያኖችን በቃሉ በማስተማር በዚህ በእውነት ቃሉ በንጹሕ ቃሉ አስተምሮ ምን ያደርጋቸዋል? ያስታጥቃቸዋል። ትጥቅ መንፈሳዊ ትጥቅ ያስታጥቃቸዋል። በእውነተኛ መሰረት ላይ ማለትም በነጠረው ቃሉ ላይ ይመሰረታቸዋል። አሁን ያ የእኛ መሰረት ይሆናል ማለት ነው። ያ መሰረት እየኖሩበት ሲሄዱ እራሱ እራሳቸውን ምን ያደርጋቸዋል? ይጠብቃቸዋል። እግዚአብሔር ጠባቂያችን ይሆናል በቃሉ መሰረት። አሁን ብዙ ጊዜ እኛ ልዩ ልዩ ፈተና ውስጥ ልንጋለጥ እንችላለን። በልዩ ልዩ ፈተና ጊዜ አይምሯችን የእግዚአብሔር ቃል ንጹህ፣ እግዚአብሔር ቃል ላይ የተመሰረተ ከሆነ የእግዚአብሔር ቃል ለሚመጣብን ፈተና ሁሉ በውስጣችን መልስ መስጠት ይጀምራል። ይህንን በጌታ በኢየሱስ ክርስቶስ አይተነዋል። ጌታ ኢየሱስ ማቴዎስ ምዕራፍ አራት ላይ አይደለም በተጠመቀ ማቴዎስ ሶስት ላይ ከዛ ማቴዎስ አራት ላይ በመንፈስ ቅዱስ መንፈስ ቅዱስ በላዩ ላይ ወረደበት ማቴዎስ አራት ላይ መንፈስ ወደ ምድረ በዳም ወሰደው ይላል እንዲፈተን ምድረ በዳ ሄዶ አርባ ቀን ተፈተነ ጾመ ተፈተነ ነው የሚለው እና በዛ ጊዜ የተፈተነው ፈተና የሰይጣን ፈተና ነው ሰይጣን ነው ቀርቦ ጌታ ኢየሱስን ፈተናዎቹን ወደፊት እናያቸዋለን ግን የጌታን አገልግሎት የሚያሰናክሉ የጌታን አገልግሎት ሊያፈርሱ የተዘጋጁ የታለሙ አላማዎች ናቸው ፈተናዎቹ ስለዚህ ጌታ ኢየሱስን ደሰይጣን ምንድን ያለው በጣም ርቦሃል አሁን። ይሄ ያለበትን ሁኔታ አሳይቶ ርቦሃል፣ አንተ ደግሞ የእግዚአብሔር ልጅ ነህ፣ ሁሉም ማድረግ ትችላለህ። ስለዚህ ህንን ድንጋይ እንጀራ ሁን በልና ራህብህን አስታግስ ነው ያለው። ጌታ ኢየሱስ ምንድን ነው ያለው? ሰው ከእግዚአብሔር አፍ በሚወጣ ቃል ጭምር እንጂ በእንጀራ ብቻ አይኖር። በእንጀራ ብቻ የኖሩ ሰዎች በፈተና ወድቀዋል። በእግዚአብሔር ቃል ጭምር የኖሩ ሰዎች ግን ከፈተና በላይ ይሆናሉ። ፈተናን በቃሉ ያሸንፋሉ። ሰይጣን ኩምሽሽ ነው ያለው። እንደገና በሀሳብ የዓለምን መንግስታት በሙሉ አሳይቶ እነዚህ ሁሉ ያላቸውን ብር፣ ወርቅ እሰጥሃለሁ ወድቀህ ብትሰግድልኝ ብሎ ነው ያለው። የእግዚአብሔር ቃል ምንድን ነው የሚለው? ሂድ አንተ ሰይጣን፣ የእግዚአብሔር ቃል ምን ብሎ ተጽፏል? ለአምላክህ ለእግዚአብሔር ብቻ ምን አድርግ ስገድ ተብሎ ተጽፏል። አሁን እዚህ ጋር ያለውን ጦርነት ድል የመታው የማን ቃል ነው? የጌታ የእግዚአብሔር ቃል ነው። የእግዚአብሔር ቃል በአይምሯችንና በልባችን ውስጥ ሰርጾ በፈተና ውስጥ መዋጊያ ይሆንልናል፣ ጋሻ ይሆንልናል፣ መከታ ይሆንልናል፣ ማሸነፊያ ይሆንልናል፣ ሰይጣንንና ፈተናን መርገጫ ይሆንልናል። ወደ ግራም ወደ ቀኝም ከቃሉ ባንል ማለት ነው ኤፌሶ ምዕራፍ 6 ላይ መንፈሳዊ ውጊያ ያለበት ቃል ነው። ኤፌሶን ምዕራፍ 6 ቁጥር 16 እስከ 17 ላይ የእግዚአብሔር ቃል ምን ተብሎ ተጽፏል? በእግዚአብሔር ቃል ላይ ሐዋርያው ቅዱስ ጳውሎስ እኛ የምንዋጋው ዝም ብሎ ስጋዊ ውጊያ አይደለም፣ የምንዋጋው ውጊያ መንፈሳዊ ነው። በአየር ላይ ካለ የክፋት መንፈሳዊ ሰራዊት ኃይላት ጋር ነው ብሎ ስለ መንፈሳዊ ውጊያ ይናገርና ከዛ ቁጥር 16 ላይ ሲመጣ ኤፌሶን 6 ከዚህም በላይ ቁጥር 16ና 17 ከዚህም ሁሉ በላይ የሚንበለበሉትን የክፉውን ፍላጻዎች ሁሉ እንድታጠፉ በሱ እንድታጠፉ የእምነትን ጋሻ አንግቡ፣ የደህንነትንም የራስ ቁር፣ እንዲሁም የመንፈስን ሰይፍ ያዙ ይላል። አሁን የመንፈስ ሰይፍ የሚለውን በተለይ እሱም ብሎ የእግዚአብሔር ቃል ነው ብሎ ይናገራል። የእግዚአብሔር ቃል ምንድን ነው? የመንፈስ ሰይፍ ነው። መንፈስ ቅዱስ የሚሰራበት ጠላትን የምንመታበት የምንገልበት ምንድን ነው? መሳሪያ ነው የእግዚአብሔር ቃል። ስለዚህ የእግዚአብሔር ቃል ጠቀሜታ አለው። በጣም ከፍተኛ ጠቀሜታ አለው። የእግዚአብሔርን ቃል የምታነቡ ከሆነ ኤፌ ሁለተኛ ጢሞቴዎስ 3 16 እስከ 17 ላይ የተዘረዘሩ ጥቅሞችን ታገኛላችሁ። ኤፌ ሁለተኛ ጢሞቴዎስ 3 16 እስከ 17 ላይ በጣም ዝርዝር ጥቅሞች ተቀምጠዋል። የእግዚአብሔር ቃል ብሎ በስትንፋሰ እግዚአብሔር ተሰጥቷል ብሎ ይናገርና መጽሐፍ ሁሉ በስትንፋሰ እግዚአብሔር ተሰጥቷል እሱም ላስተምህሮ ለተግሳጽ፣ ለማቃናት፣ በጽድቅ ላለ ትምህርት ደግሞ ይጠቅማል። ያም የእግዚአብሔር ሰው ፍጹም ለመልካም ስራዎች ሁሉ ሙሉ ለሙሉ እንዲዘጋጅ ነው ይላል። በጣም ሚገርም ነው። ለአስተምህሮ ለዶክትሪን እውነቱን እንድንይዝ፣ ለተግሳጽ ትክክል ባልሆንበት ነገር ትክክል አይደላችሁም እንዲለን፣ ለማቃናት ከጎበጥንበት፣ ከተሳሳትንበት መንገድ ለመመለስ እንደገና በጽድቅ ላለ ትምህርት ይጠቅማል ምክንያቱም እኛ የእግዚአብሔር ሰዎች ሙሉ ለሙሉ ፍጹማንና ለመልካም ስራ ዝግጆች እንድንሆን ያደርገናል ል የእግዚአብሔር ቃል ጠቀሜታ አለው እና አለማንበብ ኪሳራ ነው። የእግዚአብሔርን ቃል ማንበብ እና ማሰላሰል ማጥናት ጥቅም አለው። ቤተ ክርስቲያንም መተን እንድናሳልፍ እግዚአብሔር የሚፈልገው በቃሉ ዙሪያ ነው። መጨፈር ይቻላል፣ መጮህም ይቻላል ግን ባዶ ሆነን ነው የምንሄደው። የእግዚአብሔርን ቃል ስንሰማና በእግዚአብሔር ቃል መሰረት ስንቆም ግን ህይወታችን ይለመልማል፣ መንፈሳችን ይታደሳል፣ መጽናናት እናገኛለን፣ መንፈሳዊ ትጥቅ እንታጠቃለን ማለት ነው። በቃሉ ላይ ለምን አንጨምርም? የመልእክቴ የዋናው ርዕስ ይሄ ነው። እንግዲህ ተመልከቱ፣ እነዚህን ሁሉ ነገሮች አየን። የእግዚአብሔር ቃል የእግዚአብሔር ነው። የእግዚአብሔር ቃል ባህርያቱን አየን። የእግዚአብሔር ቃል ጥቅሞቹን አየን። እና የእግዚአብሔር ሆኖ ባህሪያቱ፣ ንጹህ ሆኖ፣ ኃይለኛ ሆኖ፣ ፍጹም ሆኖ ማት ነገር መጨመር ይቻላል። እና ደግሞ ጥቅሙን አይተን በዚህ በእግዚአብሔር ቃል ላይ መጨመር ይገባናል፣ ልንጨምር እንችላለን። መጀመሪያ ቃሉ ራሱ እንዳንጨምር እንደዚህ ብሎ ተናግሯል። ምሳሌ ሰላሳ ስድስት ስለዚህ በእግዚአብሔር ቃል ላይ የሚጨምሩ ሰዎች እግዚአብሔር ቃል ላይ የሚጨምሩ ሰዎች ካገኛችሁ ከነሱ ሰዎች መለየት አለባችሁ ጤናሞች አይደሉምና አሁን ቃሉ የሚለውን ተመልከቱ እንዳይዘልፍህ ሐሰተኛም እንዳትሆን በቃሉ አንዳች አትጨምር ነው የሚለው እንዳይዘልፍህ ሐሰተኛም እንዳትሆን በጌታ ላይ መጨመር በጌታ ቃል ላይ መጨመር ከጌታም ቃል ላይ መቀነስ በእግዚአብሔር ቃል ማስጠንቀቂያ ተሰጥቶታል ከፍተኛ ማስጠንቀቂያ ነው የተሰጠው እዚህ ጋር ሁለት ነገሮች ነው የተነገሩት እንዳይዘልፍህ ሀሰተኛ ም እንዳትሆን ግን መጨመር ማለት ምን ማለት ነው በእግዚአብሔር ቃል ላይ አሁን እንግዲህ እነዚህን ሶስቱን ነገሮች ያየናቸውን ነገሮች አይተን በ እነዚህ ሶስት ነገሮች ባህርይ ያለውን እግዚአብሔር ቃል ላይ ብንጨምር ለመጨመር ብንሞክር ወይም ለመቀነስ ብንሞክር ምን ማለታችን ነው? እንደዚህ ነው ብዬ ነው ያሰብኩት። ያንተ ቃል ብቃት የለውም፣ ንጹህ አይደለም፣ ግልጽ አይደለም እና ስለዚህ እኔ ትንሽ ልጨምርበት ያስፈልገኛል ብሎ ማሰብ ማለት ነው። ቃልህ ብቁ አይደለም፣ እንዲበቃ እኔ ጨምርበታለሁ፣ ግልጽም አይደለም፣ ግልጽ እንዲሆን እኔ ጨምርበታለሁ ማለት ነው። በሌላ መልክ ምን ማለት ነው? እግዚአብሔርን መንቀፍ ማለት ነው፣ እግዚአብሔር ቃል ላይ መጨመር ስለዚህ ብሉይ ኪዳን ላይ ምሳሌ ላይ የተሰጠው እንዳይዘልፍህ ሀሰተኛም እንዳትሆን በቃሉ ላይ አንዳች አትጨምር ብንቀንስስ መቀነስ የሚባለውንም እዚህ ጋር አስቀምጬዋለሁ እኔ ካንተ አውቃለሁ ቃልህ በዝቷል በጣም ብዙ በዝቷል እና ትክክልም አይደለም ስለዚህ ቀንስንስ አድርጌ ምን ላድርገው ላስተካክለው ብሎ ማለት ነው በቃሉ ላይ አንዳች መጨመርም ሆነ ከቃሉ ላይ አንዳች መቀነስ መቅሰፍት ነው የእግዚአብሔር መቅሰፍት በሰዎች ላይ የሚያመጣ ነው። ዘዳግም አራት ሁለትን ብትመለከቱ ዘዳግም ገና ገና ሙሴ በነበረበት ጊዜ ሙሴ ያለውን ቃል ነው አሁን እዚጋር የምታነቡት። እኔ ያዘዝኳችሁን የአምላካችሁን የእግዚአብሔርን ትእዛዝ ትጠብቃላችሁ እንጂ ባዘዝኳችሁ ቃል ላይ አትጨምሩም ከሱም አታጎሉም ብሎ ሙሴ ለእስራኤላዊያን ተናገረ። እኔ ይህንን ዘዳግምን ሰዎች እንዲያው የምፈልገው የዘዳግም መጽሐፍ የስብከት መጽሐፍ ነው። ሙሴ ከዘፍጥረት ምዕራፍ አንድ ሁለት ዘፍጥረት፣ ዘጸአት፣ ዘሌዋውያንና ዘህልቁ ላይ አራቱን ነገሮች እስራኤላውያን ያለፉበትን እንደገና ነው በስብከት መልክ እያቀረበላቸው ያለው እና ጽሑፉ ተጽፏል። ግን እኔ ያዘዝኳችሁን የአምላካችሁን የእግዚአብሔርን ትእዛዝ ቃሉም ማለት ነው ትጠብቃላችሁ እንጂ ባዘዝኳችሁ ቃል ላይ አትጨምሩም ከሱም አታጎሉም ለምን? ቃሉ የማን ቃል ነው? የሙሴ ቃል አይደለም። የማን ቃል ነው? የእግዚአብሔር ቃል ነው። በእግዚአብሔር ቃል ላይ መጨመር መቀነስም ትክክል አይደለም። ዮሐንስ ራእይ ላይ ያለውን ቃል አነብላችኋለሁ። ዮሐንስ ራእይ የመጨረሻው ምዕራፍ ልክ እነዚህን ነገሮች ነው የሚናገረው። ተመልከቱ፣ የመጨረሻው ምዕራፍ ዘራእይ 22 ነው። ቁጥር 18 እና 19 እንዴት ወጥ እንደሆነ እዩ። የዚህን የትንቢት መጽሐፍ ቃሎች ለሚሰማ ሁሉ እኔ መሰክራለሁና ብሎ በመንፈስ ቅዱስ የሚጽፈው ጸሐፊ፣ ማንም ሰው በእነዚህ ነገሮች ላይ ቢጨምር እግዚአብሔር በዚህ መጽሐፍ ውስጥ የተጻፉትን መቅሰፍቶች በሱ ላይ ይጨምርበታል። ከዚህም የትንብት መጽሐፍ ቃሎች ላይ ማንም ሰው ቢያጎድል እግዚአብሔር የሱን ድርሻ ከሕይወት መጽሐፍ ውስጥ ከቅድስቲቱም ከተማ እንዲሁም በዚህ መጽሐፍ ውስጥ ከተጻፉት ነገሮች ያጎልበታል፣ ይላል። ማንም ሰው ቢጨምር፣ ማንም ሰው ምን ቢያደርግ ቢቀንስ እኔ ምሳሌ ሰላሳ ቁጥር ስድስት ላይ ያለውን ማስጠንቀቂያ መጨመር የለብንም የሚለውን ማስጠንቀቂያ ሶስት ነጥቦች ሶስት ማስጠንቀቂያዎች ብዬ እናገርበታለሁ። አንደኛ እንዳይዘልፍህ፣ ዘለፋ የሚባለው ነገር እንዳይደርስብህ በቃሉ ላይ አንዳች አትጨምር። እዚህ ራእይ ላይ የተጻፈው ነገር በሙሉ እንዳያገኘ ዘለፋ ማለት ጠንካራ ተግሳጽ እንዳትገሰጽ። ትክክል አይደለም፣ ኦ ተሳስተሃል ተብሎ ሰው ሊያርምህ ሊያስተካክልህ ሊገስጽህ እንዳይነሳ ከፈለግ እንዳይዘልፍህ ራሱ ቃሉ ቃሉ እንዳይዘልፍህ። አሁን ቃሉን ነው እዚህ ጋ ምሳሌ ያለው እንዳይዘልፍህ ሀሰተኛም እንዳትሆን በቃሉ ላይ አትጨምር። እግዚአብሔርን ማሰብ ትችላላችሁ። እግዚአብሔር እንዳይዘልፍህ ደግሞም ቃሉም ራሱ እንዳይዘልፍህ፣ ሀሰተኛ እንዳትሆን፣ ሀሰተኛም እንዳትባል የሚለው ነገር ነው። ስለዚህ ጠንካራ ተግሳጽ እንዳይደርስብህ፣ ይሄ ጠንካራ ተግሳጽ ምናልባት እስከ መጨረሻው የህይወት ፍርድ የሚያመጣ ተግሳጽ እስከሚሆን ድረስ ሊሄድ ስለሚችል ሰዎች በእግዚአብሔር ቃል ላይ መጨመር የለባቸው። ሁለተኛ ሀሰተኛ እንዳትሆን የሀሰት ምስክር ብዙ ሰዎች ሀሰተኞች፣ የእግዚአብሔርን ቃል በማይገባ መንገድ ለማስተማር ይነሳሉ። የራሳቸው ቃል እንደሆነ ያስባሉ። ያም በማድረጋቸው የሀሰት ምስክር ነው የሚሆኑት። ፍሬቢስ ነው ነገራቸው፣ ፍሬ የለውም፣ የማያንጽ ነው። በጣም እዚህ ሀገር የአንድ ሙቭመንት አለ ፌዝ ሙቭመንት የሚባል እነዚህ በእምነት እኛ መናፍስት እንሆናለን፣ መንፈስ እንሆናለን፣ አዲስ ትውልድ እንሆናለን ተብሎ የሚሰጥ ትምህርት አለ። አሜሪካ የመነጨ ነው እና ዓለምን በሙሉ ያዳረሰ ነው። ከ380 ሚሊዮን በላይ ተከታዮች አላቸው እና አሁን ወደፊት የሆነ የተለየ ሰው ሆነን የማንሞት የማንሸመግል፣ የማንታመም ሆነን ለነገሩ ውሸታቸውን ነው ክርስቶስን እንጠብቃለን የሚሉ አይነት ትምህርት የሚያስተምሩ አሉ አሁን እያዩት እያዩት እያዩት ራሳቸው እያዩት እያረጁ ነው እያዩት ራሳቸው እየሞቱ ነው አንሞትም ብለዋል ሞተዋል አንሸመግልም ብለዋል ሸምግለዋል አንታመምም ብለዋል ታመዋል መንፈስ ነን ብለዋል ግን ስጋ ናቸው ውሸት ነው ማለት ነው ራሱ ቃሉ ሀሰተኛ አድርጓቸዋል እና የማንስ ተናጋሪ ናቸው። ብዙ ሰው አሁን በገፍ ገብቶላቸው የነበረው ሰው ብዙ ሰው አይቶ አይቶ እየለቀቃቸው እየወጣ ነው። ዩል ሲ ወደፊት እኛም ሀገር ና ብዙ ኢትዮጵያን ጋር የሚሆነውን ነገር ጠለቅ ብለን ስንሄድ ሀሰተኛ በቃሉ ላይ የሚጨምሩ ሰዎች ሀሰተኛ ነው የሚሆኑት። ሀሰተኛ ደግሞ ጠለቅ ብለን ፈርዘር ስንሄድ የሰይጣን አገልጋይ መሆን ማለት ነው። ስለዚህ በጣም ማስጠንቀቂያ ተሰጥቶታል። ግን ምንድን ነው የተሰጠን ኃላፊነት? ምናልባት ከማስጠንቀቂያ ጋር ጨምሬዋለሁ። እኛ እኔ አሁን የማደርገው ምንድ ነው፣ ሌሎችም አገልጋዮች ማድረግ ያለባቸው የእግዚአብሔርን ቃል በታማኝነት ማብራራት ነው። እግዚአብሔር የሰጠን ይሄንን ነው። እኛ የእግዚአብሔርን ቃል ይሄ ነው የግሪኩ ትርጉም የእንግሊዙ ትርጉም የአማርኛው ትርጉም ይሄ ማለት እኮ ነው ብለን ነው ማብራራት ያለብን ተንትነን ማስረዳት ነው ያለብን ለሰዎች ማስተማር ነው ያለብን እንጂ በቃሉ ላይ መጨመር ወይም ከቃሉ ላይ መቀነስ የተሰጠን ስልጣን አይደለም እዚህ ጋ መድረኩ ላይ በቃሉ ላይ የሚጨምርና ከቃሉ የሚቀንስ ሰው አንደኛ ይዘለፋል ሁለተኛ ሀሰተኛ ነው የሚሆነው ግን እንድናብራራው አብራርተን እንድናስተምረው ይሄ ነው ትርጉሙ እና ትርጉሙ ደግሞ እንድንሆን የሚፈልገው ነገር ምንድን ነው እንደዚህ ነው ብለን እንድናስተምር እንጂ እንድንጨምር ወይም እንድንቀንስ መብት የለንም። ያንን የምናደርግ ከሆነ ሀሰተኞች ነን፣ ከፍተኛ ተግሳጽ ያጋጥመናል። ስለዚህ ይህ የእግዚአብሔርን ቃል በተመለከተ ይህንን አመለካከት አይምሯችሁ ውስጥ እንድትይዙ ያስፈልጋል። ስለዚህ የእግዚአብሔርን ቃል ምን እናደርገው ብያለሁ። በግላችን እናክብረው፣ በግላችን እናንብበው፣ ሳናቋረጥ እናንብበው፣ እንማረው። እኔ በቅርብ ቀን ለአንድ ወንድም ስነግረው ነበር። እኔ ድሮ ኢትዮጵያ ውስጥ ምሳሌ የምሰጠው አንደኛ ተሰሎንቄና ሁለተኛ ተሰሎንቄን ነው። አንደኛ ተሰሎንቄ ስንት ምዕራፍ አለው? አምስት ምዕራፍ አለው። አንደኛ ተሰሎንቄን በአንድ ቁጭታ ለማንበብ ብትሄዱ አምስቱ ምዕራፍ በጣም በጣም ስሎ አንባቢ ብትሆኑ ሀያ ደቂቃ አይፈጅም። ጠቅላላ አምስቱ ምዕራፍ በቀን ሀያ ደቂቃ ሀያ አራት ሰዓት ለሰጠን ለእግዚአብሔር ሀያ ደቂቃ መስጠት አይቻልም? ይቻላል። ከይህ እንደውም ምንድናት እንደውም ምንድናት ሁሉም ቀን ስጡኝ ቢለንስ እንነፍገዋለን? እግዚአብሔርን አንነፍገውም። ስለዚህ አስር ደቂቃ ቁጭ ብለን እንኳን ቁጭ ብለን እናንብብ ብንል አምስት አራት ሶስት ሁለት ቻፕተሮች ማንበብ እንችላለን። ስለዚህ እናንብበው፣ የእግዚአብሔርን ቃል እንማረው፣ ደግሞ እንኑረው እንደ እግዚአብሔር ቃል የእግዚአብሔር ቃል ሲገስጸን እንገሰጽ፣ የእግዚአብሔር ቃል ሲያንጽን እንታነጽበት። እና እንደዛ ብንሆን ለራሳችንም በጣም በጣም ለተምታቱ ለብዙዎችም ጠቃሚዎች ልንሆን እንችላለን። እግዚአብሔር በቃሉ ራሱ አስተማሪ ነው። እግዚአብሔር ይመስገን። እግዚአብሔር በጣም አስደናቂ ቃል ነው ያለው። ንጹህ የሆነ ቃል፣ ጋሻ የሆነ ቃል፣ የሚጠቅም፣ የሚያበረታ፣ የሚያንጽ በጣም በጣም የሚባረክ ቃል ነው ያለው እና ይህን ቃል ነው ዛሬ ላካፍላችሁ። ምናልባት አንዳንድ ጊዜ የህይወት ዘመን ሁሉ መሰረታዊ ነገርን ማየት በጣም አስፈላጊ ነው። ለህይወት ዘመን ሁሉ የሚጠቅም መሰረት ነው። እግዚአብሔርን ስለ ቃሉ እናከብረዋለን። አሁን የመጨረሻ መዝሙር ከናንሲ ጋር እንዘምራለን። ቁጥር 26ን ነው የምንዘምረው። ቆየት ብሏል ከዘመር ነው እና ምናልባት ናንሲ ትችሏለች ብዬ አስባለሁ። Number 26. I hope you can do it.